የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል የተከሰተውን ከባድ ውጊያ አስመልክቶ የሚሰጠው መግለጫ አጥቂውንና ተጠቂውን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ሲሉ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ማምሻውን ተናገሩ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን በቤልጅየም ብራሰልስ አስቀድሞ በተያዘ ቀጠሮ አግኝተው አነጋግረዋቸዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተውን ከባድ ውጊያ አስመልክቶ ስጋት እንደገባቸው ገልጸዋል። ጉዳዩም በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖርም ዋና ጸሐፊው አሳስበዋል። አምባሳደር ግርማ አስመሮም ማምሻውን ለአሜሪካ ድምጽ ሬዲዮ እንዳስታወቁት ግጭቱ የፖለቲካ ጉዳይ ሳይሆን ወታደራዊ ወረራ ስለሆነ መወገዝ እንጂ የተአቅቦ ጥሪ የሚተላለፍበት አይደለም ብለዋል። ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ እላያችን ላይ ወረራ ነው የተፈጸመው፣ የዓለም ሕግ ተጥሷል። ስለዚህ የኢትዮጵያ መንግስት የወያኔ መንግስት መኮነን አለበት ብለን ነው የምናምነው ትክክለኛው አገላለጽም እንደሱ ነው መሆን ያለበት። እንግዲህ ይህንን አስመልክቶም በትናንትናው እለት እንደተነጋገር ነው የተባበሩት መንግስታት የጸጥታ ምክር ቤት ሁኔታውን እንዲኮንን ጥያቄ አቅርባቸዋል። በዛሬው እለት ደግሞ በቤልጅየም ብራስልስ የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን አግኝተው አነጋግረዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተው ከባድ ውጊያን አስመልክቶ ስጋት እንደገባቸው ነው የገለጹላቸው ጉዳዩም በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖር ነው ያሳሰቡት። በኤርትራ በኩል ጉዳዩ በፖለቲካ ውይይት እንዲፈታ ፍላጎት አለ። ይሄ እኮ የፖለቲካ ጉዳይ አይደለም። የፖለቲካ ጉዳይ እኮ አንድ ሀሳብ ላይ ሳትስማማ ነው። ይሄ ወንጀል ነው የተፈጸመው። ወንጀል ፈጻሚውንና ወንጀል የተፈጸመበትን ኑ ቁጭ ብላችሁ ተወያዩ አይባልም። መጀመሪያ ወንጀል ፈጻሚው በወንጀሉ ዋጋውን መክፈል አለበት። ስለዚህ እኛ የምንለው ይሄ የዲፕሎማሲያዊ ጨዋታና የፖለቲካ ጨዋታ ቆሞ ሁለት ነገር መሆን አለበት። አንደኛ ኢትዮጵያ በኤርትራ ላይ የፈጸመችው ወረራ መኮነን አለበት። ይሄ ደግሞ የዓለም ሕግ ነው፣ ዩኤን ቻርተርም የሚለው እንደሱ ነው። ሁለተኛ ኢትዮጵያ ከኤርትራ መሬት ላይ ሆና ነው እንደገና መጥቃት የምትወስደው ወራ የያዘችው መሬት አለ። ይህንንም ኢትዮጵያ ከኤርትራ መሬት መውጣት አለባት ብለው መናገር አለባቸው። ስለዚህ ይሄ ሁሉ የዲፕሎማሲ ጨዋታ ለኢትዮጵያ ህዝብ አይጠቅም ለኤርትራ ህዝብ አይጠቅም ለአካባቢውም አይጠቅም ወረራ በሚሉ ጊዜ እንደው ግልጽ ለማድረግ ከዚህ ቀደም ኤርትራ በኢትዮጵያ ተይዞብኛል የምትለው መሬት ነው ወይስ በእሁዱ ጥቃት የተያዘ ኤርትራ መሬት አለ ኖ ኖ መጀመሪያ እኮ መታወቅ ያለበት ወረራ የሚባለው በመሬት በመያዝ ብቻ አይደለም ኢንቬዥን ይባላል አግሬሽን ይባላል በእንግሊዝኛ ስለዚህ ምናልባሽ አማርኛው ላይ ሌላ ትርጉም ሊሰጥ ይችላል በቀደም ዕለት በዛሬ ሁለት ሶስት ቀን የተደረገው ራሱን የቻለ ወረራ ነው ራሱን የቻለ ጦርነት ተከፍቷል። በከባድ መሳሪያ እና በታንክ የተካሄደ ሰፊ ውጊያ ነው። ስለዚህ ይሄ መሆን የለበትም፣ ይሄ መኮነን አለበት። ሁለተኛ ግን ወረራ የያዘችው ደግሞ መሬት አለ ቁጭ ብሏል። የኢትዮጵያ ሰራዊት ለእኛ የተሰጠን ባድሜንም ጨምረህ ቁጭ ብሏል። አንዳንዴ እንደውም ከእኛ መሬት ተነስቶ እኮ ነው ወረራ የሚያካሂደው። ስለዚህ ይሄ ሁለቱ መኮነን አለበት ነው እኛ የምንለው። ግን በሁዱ ጥቃት የተያዘ የኤርትራ መሬት አለው። ይህን ጥያቄ የማነሳው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በትናንትና ሁለት ለጋዜጠኞች በሰጡት መግለጫ የኢትዮጵያ ሰራዊት ተልእኮውን አሳክቶ ወደ ምሽጉ ተመልሷል ብለዋል። እስኪ እናድምጥ we ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። አላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ህዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን። እንግዲህ መንግስት በተደጋጋሚ የሚለው ኤርትራ ጥቃት ሰንዝራብኛለች ነው የሚለው። ደግሞ ወታደሮች መመለሳቸውን ይገልጻሉ። ይህም የሚያመለክተው አሁን የኢትዮጵያ ሰራዊት በተለይ በእሁዱ ጥቃት የያዛቸው የኤርትራ መሬቶች አሉ። እኔም አቀው የለን የያዛቸው መሬት አሉ ብዬ ልናገር የምገልጸው ነገር የለኝም። ነገር ግን ዋናው ነገር እዚህ ላይ መነሳት ያለበት ለምን የኢትዮጵያ መንግስት ከየትም ሆነ ከየት ጥቃት ኤርትራ ላይ ፈጽሟል ወንጀል ነው። ይሄ ወንጀል መኮነን አለበት። አብዛኛውን ጊዜ ደግሞ እኛ መሬት ላይ ቁጭ ብሎ ስላለ ይዟል እኮ የእኛን መሬት ይዞ ከዛ ነው የሚነሳው። ራሱ ከወረረው መሬት ላይ ስለሚነሳ ወረራው ተፈጽሟል። እንደገና ሌላ ጥቃትም እየፈጸመ ነው። ሁለት ነገሮች ተደራርበው ስለሚፈጸሙ በኢትዮጵያ መንግስት ወንጀል፣ ዓለምን ሕግ የጣሰ ይሄ መኮነን አለበት ነው የምንለው። ሌላው ማጀመሪያው የሚባለውን ጉዳይ ግን አጠር ባለ መልኩ ብነግረው፣ ማንም ሰው የቤት ስራውን ከሰራ ማወቅ ያለበት የኢትዮጵያ መንግስት ነው ያለፉት አስር አመት አምስት አመት ሁለት አመት ሲፎክር። እንደውም የዛሬ ሶስት ወር ገደማ ጠቅላይ ሚኒስትሩ በፓርላማ ፎክሮ እኛ አስፈላጊውን ወታደራዊ እርምጃ እንወስዳለን ብሎ የተናገረ፣ እኛ እኮ እንደሱ ብለን አናቅም የዓለም ከመክሰስ በቀር የአቶ ጌታቸውን ያሰማኸኝ አቅም አለን ልናጠቃ ምና እንደዚህ አይነት ፉከራ ትርጉም የለውም። ማንም ሀገር እንደሱ አይነት ፉከራ ራሱ የዛ አይነት ፉከራ የወረራ ስሜት ስለሆነ ይኮነናል። ሁለተኛ እኛ ዋሽተን አናቅም። የኢትዮጵያ መንግስት በአድሜ ለእኛ ተሰጥቷል ብሎ የእኛ ለእኛ የተሰጠውን በፍርድ ቤቱ የተወሰነውን ለኢትዮጵያ ሕዝብ የዋሸ መንግስት ነው። ስለዚህ ይሄ ማዋሸት የተለመደ ስለሆነ ማንነው ሀቁን የሚናገረው? ማንነው ሁለተኛውን የሚያዋሸው? የኢትዮጵያ ሕዝብና የኤርትራ ሕዝብ ይፍረደው ብዬ ነው ምተወው። በዛሬ ዕለት እንግዲህ ከአስመራ ጋር ተነጋግረው ከሆነና መረጃ አሰባስበው ከሆነ የጸጥታው ሁኔታ ምን ይመስላል? በጾረናም፣ በዛላንበሳም ሆነ በአሰብ በተለያዩ የኤርትራ ድንበሮች ያለው ሁኔታ ጸጥታው እንዴት ነው? ጸጥታው ሁኔታ ከሁልጊዜ ውጥረት አለ። አንዳንድ ሰዎች በዛሬ በያዩታል ከአስራ አራት አመት ሙሉ ከጦርነቱ ከተጀመረ ጀምሮ ከአንድ ሺህ አምስት መቶ ኪሎ ሜትር በላይ ከአሰብ እስከ የትኛውም ግንባር ድንበሩ ጋር ስትሄድ መፋጠጥ እና ውጥረት አለ። ስለዚህ ውጥረቱ ቆሞ አያውቅም። አንዳንዴም መተናኮስ አለ፣ መዋጋት አለ። ምናልባት ይሄኛው የዛሬ ሶስት ቀኑን የአራት ቀኑን ለየት የሚያደርገው ከፍተኛ ጦርነት እና በታንክ እና በከባድ መሳሪያ የተሸኘ ስለሆነ ነው እንጂ አንዳንዱ ቦታ እንደውም የሁለቱ ሰራዊት የተለያየበት ቦታ እስከ አንድ ኪሎ ሜትር ብቻ ርቀት ያለበት ቦታ አለ። ስለዚህ ውጥረት ሁልጊዜ አለ። የጦርነት ዳመና ነው ያለው። ይሄ መቆም አለበት። ይሄ ደግሞ ሊቆም የሚቸው የኢትዮጵያ መንግስት ከያዘው ከኤርትራ መሬት ከያዘው ለቆ መውጣት አለበት። ሲወጣ ሰላም ይመጣል። ውጥረቱ ይጠፋል። የጦርነት ከበሮማ አይደሰቅም። የጦርነት መንፈስ ይጠፋል። ሁለቱም ሀገሮች ደሃ ናቸው። ወደ ቁጠባና የኢኮኖሚ ልማታቸው ሊገቡ ይችላሉ ነው። በጣም ነው የምናመሰግነው በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም። እኔም አመሰግናል። የኤርትራ አምባሳደር ግርማ አስመሮም ለሄኖክ ሰማ ጊዜር የሰጡትን ቃለ መጠይቅ ነበር ያደመጥ ነው። በመንግስታቱ ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ መንግስታቸው የፖለቲካ ውይይት ጥሪውን ይቀበላል ብለዋል። እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የእኛ ፖሊሲ ይሄ ችግር በሰላማዊ መንገድ መፈታት አለበት፣ ቁጭ ብለን መነጋገር አለብን የሚል ነው ብለዋል። አምባሳደር ተቀዳ የኢትዮጵያ መንግስት ምላሽ እነዚህ መግለጫዎች በሙሉ ተቀባይነት ያላቸው ናቸው የእኛ ኮ ፖሊሲ እኮ ይሄ ይሄ ችግር በሰላማዊ መንገድ መፈታት አለበት ቁጭ ለመነጋገር አለብን የሚል ነው ዳያሎግ ዳያሎግ ስንል የቆየ ነው ለዚህ ነው አምባሳደር ግርማ የተናገሩትን ሰምቻለሁ በተደጋጋሚ ሁልጊዜ የማነሱት ነገር አለ ኢትዮጵያ ጦር ግዛታችን ውስጥ አለ ኢትዮጵያ መንግስት ኦኪፓይ አድርጓል መሬታችን ይላሉ ይሄ በእውነቱ ጠንካራ ቋንቋ ለመናገራት ግን ስተት ነው ምክንያቱም ድንበሩ እስካልተካለለ ድረስ ዲማርኬት እስካልተደረገ ድረስ በደሊሚቴሽኑ መሰረት ኢትዮጵያ ለኤርትራ በተሰጠ መሬት ላይ ልትኖር ትችላለች፣ ቫይስ ቨርሳ ኤርትራም እንደዚሁ እና መሬቱ ዲማርኬት እስክደረግ ድረስ ድንበሩ ዲማርኬት እስክደረግ ድረስ ሁኔታው እንደዚህ ሆኖ ነው የሚቀጥለው። ዲማርኬሽኑን ያቆሙት ኤርትራኖች ናቸው፣ ኤርትራ መንግስት ነው። ዛሬ ማምሻውንም ስንነጋገር እንደዚሁ መግለጫዎች ሲወጡ ነበር። የኤርትራ መንግስት የሚሰጠው ግጭቱ የፖለቲካ ጉዳይ አይደለም፣ ወታደራዊ ወረራ ኢትዮጵያ አካሂዳብኛለች። አሁንም ቢሆን ደግሞ በእሁዱ ግጭትም እንደዚሁ ወረራ ነው ያካሄደችብኝ የሚል ክስ ነው ከኤርትራ የምንሰማው። ማንም እንደው ማመዛዘን የሚችል ሰው በአሁኑ ጊዜ ኢትዮጵያ ለምንድን ነው ወታደራዊ እርምጃ የምትወስደው? እንደሚታወቀው በጄኔቫ የኤርትራ መንግስት በክራይም አጌንስት ዩማኒቲ በሰው ዘር ላይ በተደረገ ረገጣ ምክንያት ተከሶ ያለ መንግስት ነው። ስለዚህ ለምን ብለን ነው በአሁኑ ጊዜ እኛ ወደ ጦርነት ውስጥ ለመግባት የምንፈልገው? በምንም መንገድ ኢትዮጵያ ልንጀምረው አችልም ጦርነት። ይህንን መግለጫ ከአዲስ አበባም ከኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ስንሰማ ነበረ። በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በብራሰልስ የኢትዮጵያውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን አነጋግረው ነበረ። እንግዲህ ስጋት እንደገባቸው ነው የገለጹት። የፖለቲካ ውይይት እንዲኖር፣ በሰላም ለመፍታት ጥረት እንዲደረግ እና ሁለቱም መንግስታት እንዲቆጠቡ ነው ጥሪ ያሳለፉት። ምናልባት ከአዲስ አበባ ወይም ከብራሰልስ መረጃው ደርሶት ከሆነ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ምላሽ ምን ነበር? የለም፣ አልሰማሁትም ገና። በአጠቃላይ ግን መንግስቱ ያለው አቋም ምንድን ነው? ከዚህ ሆን የማይችል ይገባኛል። ያው የኢትዮጵያ ጠቅላይ ሚኒስትር የአውጡት ፖሊሲ ነው እና አቶ ጌታቸውን የተናገረው በዛው መንገድ ነው ለተባበሩ መንግስታት ዋና ጸሐፊ ሊሰት ሲለው መልስ ልንገባል ይኸው ነው የሚሆነው። ስጋትን በተመለከተ አንድ ነገር ማስቀመጥ ተገቢ። ስጋትን በተመለከተ አሁን ከአራት አምስት ቀን በፊት የተከሰተው ነገር ብቻ አይደለም። ስጋት ሊፈጥር የሚችለው በአጠቃላይ የኤርትራ አካሄድ ስጋት ሊፈጥር የሚገባ ነው። ለዚህም እኮ ነው የጸጥታው ምክር ቤት እኮ ሳንክሽን ያደረገባቸው። በጣም ነው የምናመሰግነው። በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ለማብራሪያ አመሰግናለሁ። የኢትዮጵያና ኤርትራ ኃይሎች ሰኔ አምስት ቀን በሁለቱ ሀገሮች ድንበር ላይ ያካሄዱት ውጊያ ለሁለቱም ሀገሮች መንግስታት እርምጃዎቻቸውን መለስ ብለው እንዲገመግሙ የሚጋብዝ ነው ሲል ዓለም አቀፉ የቀውሶች ክትትል ቡድን አይሲጂ ገለጠ። አስመራ ከረጅም ጊዜ መገለል ለመውጣት አዲስ አበባ ደግሞ በዓለም ደረጃ ያላትን የተቀባይነት ሚና ለመጠበቅ የሚጥሩ ናቸው ያለው ቡድኑ ትንተና በቅርቡ የተከሰተው ግጭት ለረዥም ጊዜ ሲጓትት የቆየውን የድንበሮቻቸውን ውዝግብ እንዲፈቱ በር የሚከፍት ነው ብሏል። ይህ ካልሆነ ይላል፣ የዓለም አቀፉ ጥናት ቡድን መግለጫ፣ ሁለቱም ሀገሮች ህዝቦቻቸውን ወደማይጠቅምና ወደማያባራ ግጭት ሊያመሩ ይችላሉ።